ፕሬዝዳንት ሆኑ ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል እንግዲህ ይህ አፈርማቲቭ አክሽን የሚባለው ጥቁሮችና ሌሎችም ማይኖሪቲዎችና ሴቶችም በተቻለ መጠን የሚደረግባቸውን አድሎ ለማቆም በስራ በመንግስት ስራ ውስጥና በመንግስት ኮንትራት ውስጥ ተገቢውን ድርሻ እንዲወጡ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የከፍተኛ ትምህርት ተቋማት ቅበላ ልዩ ማበረታቻዎችን ቀሪ ማድረጉ በከፍተኛ ትምህርት ተቋማት ውስጥ በሚኖረው የትምህርት እድልና የዘር ስብጥር ተጽዕኖ ዙሪያ ባለሙያ አነጋግረናል፣ ቆየት ብለው ይሰማሉ። ይህን የተመለከተው ዘገባ እንዲሁም ሌሎች ጉዳዮችም የተካተቱበትን መሰናዶውን ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ለምሽቱ ይከውንልናል። አብራችን አምሹ። ወደ ቀዳሚው መሰናዶው እንሻገር። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጥቁሮችን፣ ሴቶችንና ሌሎች አናሳ የማህበረሰብ ክፍሎችን ጨምሮ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይም አድሎ ተደርጎባቸዋል ተብሎ የሚታሰቡ የህብረተሰብ ክፍሎችን ለመደገፍ ጥቅም ላይ ያውለ የነበረውን ዘርን ያገናዘበ መመልመያ ፖሊሲ ወይም አፍርማቲቭ አክሽን ከዚህ በኋላ ተፈጻሚ እንዳይሆን ውሳኔ ካሳለፈ ወዲህ ለመጀመሪያ ጊዜ የዩኒቨርሲቲ ተማሪዎች አዲስ ቅበላ እየተደረገላቸው ይገኛል። በሬዕዮተ ዓለም መስመር የተከፋፈሉት የአሜሪካ ጠቅላይ ፍርድ ቤት ዳኞች 6 ለ3 በሆነ ድምፅ ላለፉት 45 ዓመታት በስራ ላይ የኖረውን ፖሊሲ መቀየራቸው በከፍተኛ ትምህርት ተቋማት ውስጥ በሚኖረው የትምህርት እድልና የዘር ስብጥር ተጽዕኖ ዙሪያ ስመኝሽ የቆየ ባለሙያ አነጋግራለች። ዝግጅቱን በመቀጠል እናሰማችኋለን። አቶ ዘካሪያስ፣ በጣም ነው የማመሰግነው። እስቲ በቅድሚያ ለምን ነበር አፈርማቲቭ አክሽን ስራ ላይ የዋለው? እንግዲህ ይሄ አፈርማቲቭ አክሽን የሚባለው ጥቁሮችና ሌሎችም ሌሎች ማይኖሪቲዎች እና ሴቶችም በተቻለ መጠን የሚደረግባቸውን አድሎ ለማቆም በስራ በመንግስት ስራ ውስጥና በመንግስት ኮንትራት ውስጥ ተገቢውን ድርሻ እንዲወጡ በሚል ነበር የወጣው። ከዛ ጋር በተገናኘ ዘመነው ቃሉ የወጣው። ታዲያ እንደሚታሰበው በስራ ላይ ከዋለበት ጊዜ አንስቶ ጥቁሮች ወይም ሴቶች ተጠቃሚ ሆነዋል። የሚፈለገውን እኩልነት መፍጠር ችሏል። ይሄ ትልቅ አሜሪካ ውስጥ ትልቅ ለውጥ ካመጡት ህጎች ውስጥ አንደኛው ነው ብሎ ነው የሚገምቱት። በተለይም በአስራ ዘጠኝ መቶ ስልሳ አራት የወጣው ሲቪል ራይትስ አክት እና ከዛ ጋር ተያይዞ የወጡ ህጎች አሉ። ያ በጣም ብዙ ረድቷል። ከዚህ በፊት ሳይቀጠሩ አድሮ ሲደረግባቸው የነበሩት ጥቁሮች፣ ስፓኒክ፣ ሴቶች እና ኔቲቭ አሜሪካኖች ስራ እንዲያገኙ በጣም በብዙ ረድቷል ነው የሚባለው። አንዳንዶቹ ግን ምንም አልረዳም እንዳንጎዳ ናቸው ሰዎችም እንዳሉ መገንዘብ ያስፈልጋል። እንግዲህ አሁን የጠቅላይ ፍርድ ቤቱ ዳኞች ለምሳሌ የሀገሪቱ ኮሌጆች እና ዩኒቨርሲቲዎች በቅበላ ወቅት ቀለምን መሰረት ያላደረገ መመዘኛዎችን መጠቀም አለባቸው ሲሉ ህገ መንግስቱን ይጠቅሳሉ። ከለርን፣ ዘርን መሰረት ያደረጉ መመዘኛዎች ህገ መንግስቱን ይጻረራሉ ይላሉ። እና ከዚህ ረገድ ህገ መንግስቱ ምን ይላል? እንግዲህ ህገ መንግስቱ ምን ይላል የሚለውን ለማየት ወደ ታሪክ በምንሄድበት ጊዜ ይሄ ህግ የወጣው ሲቪል ወሩ ካለቀ በኋላ አሸናፊዎቹ የሰሜኖቹ ጥቁሮች ከዚህ በፊት በባርነት ውስጥ ሲኖሩ የነበሩትን ነፃ ለማውጣትና ጥቁሮች በሀገራቸው ዜጋ እንዲሆኑ ሶስት የሆኑ በጣም አስፈላጊ የሆኑ አሜሪካን የለወጡ ህጎችን አውጥቶ ነበር። እነዚህም ሰርቲን ዘመንድመንት፣ ፎርቲን ዘመንድመንት እና ፊፍቲን ዘመንድመንት የሚባሉ ናቸው። ፎርቲን ዘመንድመንት አራት ክሎዝ አሉት። ከነዛ ውስጥ ማንኛውም ሰው በአሜሪካ ውስጥ ያለ በህግ ውስጥ እኩል ነው ነው የሚለው ነጥቆች መብት የሰጠው እና ይህ አፈርማቲቭ አክሽን በስራራ እንዲውል ተግባራዊ እንዲያውን ካደረጉት ኮንስቲቱሽኖች ውስጥ አንቀሶች ውስጥ ይሄ አንደኛው ነው። ስለዚህ ከአሁን ከአስረዱኝ አንጻር አፈርማቲቭ አክሽኑ ህገ መንግስት ያስቀመጠውን መብት የሚደግፍ እንጂ የሚጸረር አይደለም። እንግዲህ፣ እዛ ላይ ነው አሁኑ ክርክር የተደረገው። አፈርማቲቭ አክሽን ስራ ላይ መውጣዋል ከጀመረበት ጊዜ ጀምሮ ይሄ ህገ መንግስታዊ አይደለም የሚል ክርክር ያነሱ ብዙ ሰዎች ነበሩ፣ ብዙ ድርጅቶችም ነበሩ። ቢያንስ ቢያንስ አራት ጊዜ ቀርቧል። ከነዚህ ውስጥ ለምሳሌ ባኪ ቨርሰስ ዩኒቨርሲቲ ኦፍ ካሊፎርኒያ በሚባል አስራ ዘጠኝ መቶ ሰባ ስምንት አመተ ምህረት ይሄ ጥያቄ ቀርቦ ነበር። ሱፕሪም ኮርት ያን ጊዜ ዘርን ያገናዘበ መመሪያ ፖሊሲ ፖሊሲ ህገ መንግስቱን አይጻረን የሚል ውሳኔ ወሰነ። ነገር ግን ኮታ ሳታደርጉ ሆሊስቲክ በሆነ መንገድ፣ አጠቃላይ በሆነ መንገድ ዘርንም እንደ አንድ ክራይቴሪያ በመጠቀም ይቻላል ብሎ አፈርማቲቭ አክሽንን ደገፈ እና፣ እንግዲህ ይሄ በሚሆንበት ጊዜ አፈርማቲቭ አክሽን እየሸረሸረ ነው ያመጣው። በጣም ጠበቅ እያደረጉ ነው፣ ክራይቴሪያውን እና አድማሱን በጣም እያጠበቡት ነው የመጡት። እንግዲህ አንዳንዶቹ በክርክራቸው ውስጥ ይሄ አፈርማቲቭ አክሽን በትምህርት ውስጥ የዘር ልዩነትን የበለጠ ያጠናክራል፣ አናሳ የሚባሉትን የህብረተሰብ ክፍሎች የበለጠ እንዲገለሉ ያደርጋል ብለው መከራከሪያ ያቀርባሉ። እንደ ጀስትስ ቶማስ ያሉት ጥቁሩ ዳኛ ማለት ነው እና እርስ እንደ ህግ ባለሙያ ውሳኔውን እንዴት አዩት? አንደኛ በጣም ግልጽ መሆን ያለበት ቅድም ለማለት እንደሞከርኩት ሶስት ጊዜ ቀርቦ ሱፕሪም ኮርት ውስጥ አፈርሜቲቭ አክሽን የህገ መንግስቱን አይጻረርም የሚል ውሳኔ ተሰጥቶ ነበር። አሁን ለምንድን ነው እንደገና ያንን የቀለበሱት? የሚባልበት ጊዜ እውነት በስራ ላይ ያለውን አስተሳሰብ አፈርማሲቭ አክሽን ለሌሎቹ ያደረገውን ጥቅም በማየት የሚያመጣውን ጉዳት በማመዛዘን የተወሰነ ውሳኔ ሳይሆን የፖለቲካዊ ውሳኔ ነው የሚሉ ሰዎች አሉ። ሙሉ በሙሉ አሁን እኩልነት አለ ወይ? እኩልነት በሌለበት ሁኔታ እኩል ያልሆኑትን ሰዎች ሂዱ እና በኩል ተወዳደሩ ማለት ትክክል ነው ወይም የሚል ሌላ ከባድ መከራከሪያ ነጥብ አለ። ኖርዝ ካሮላይና ዩኒቨርሲቲ ወደ አርባ አይነት ክራይቴሪያ ነው ያለው። ከእነዚህ መመዘኛዎች ለምሳሌ ሌገሲ አድሚሽን የሚባል አለ። ለምሳሌ ሃርቫርድ ዩኒቨርሲቲ አባት እዚሁ ተምሮ ከሆነ ልጁ ነጥብ ይሰጥተዋል። ወላጆቻቸው ደግሞ ዘመዶቻቸው ለዩኒቨርሲቲው ገንዘብ ይሰጡ ተጨማሪ ነጥብ ይሰጣቸዋል። እነዚህ በአብዛኛው ነጮች ናቸው። ኦረዲ ነጮች አፈርምቲቭ አክሽን አላቸው እንደማለት ነው። እና እንግዲህ ያ በሚደረግበት ሁኔታ ለጥቁሮቹ ከዚህ በፊት የነበረባቸው ጭቆና ከማሄድ ምናለ ትንሽ ነጥብ ያ ቢሰጥ ጉዳት አለው ወይ ነው። ሌላ ደግሞ ይሄ ዳይቨርሲቲ በአንድ ዩኒቨርሲቲ ውስጥ መኖር ሁሉንም የሚጠቅም እንጂ ጥቁሮችን ብቻ የሚጠቅም አይደለም። በዚህ ላይ ጥናት ያደረጉ ሰዎች የተለያዩ ዘሮች አንድ ላይ መማር ዩኒቨርስቲው ጠቃሚ ነው፣ ለህብረተሰቡ ጠቃሚ ነው። ክሪቲካል ቲንኪንግ አስተሳሰብ እንዲያድግ ያደርጋል ስለዚህ ዩኒቨርሲቲ ውስጥ ዳይቨርሲቲ እንዲበዛ ማድረግ ለሁሉም ጠቃሚ ነው የሚል ክርክር አለ። አሁን እንግዲህ እኩል እድል ለማያገኙ የህብረተሰብ ክፍሎች ይሰጥ የነበረው ይሄ ልዩ እድል ተነስቷል። ኮሌጆችም ዘንድሮ ተማሪዎችን ሲቀበሉ ዘርን እንደ አንድ መስፈርት መጠቀም አይችሉም። እና ይሄ በዩኒቨርሲቲዎች ውስጥ ምን አይነት ልዩነት ሊፈጥር ይችላል? ያ እንግዲህ ይሄ ለውጥ የሚያመጣው በተለይ ግልጽ መሆን ያለበት ይሄ በትንሽ ዩኒቨርሲቲዎች፣ ኮሌጆች ላይ ዱሮማፈርመቲቫች መብዛት የለም ነገር ግን ይሄ የታወቁ አይቪ ሊግ የሚባሉ ዩኒቨርሲቲዎች ወይም ደግሞ ስቴት ዩኒቨርሲቲዎች በጣም ትልልቆቹ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቀው። እንደ ሃርቫርድ ማለት ነው። እንደ ሃርቫርድ እንደ ዬል እንደ ፕሪንስተን ያሉ አይቪ ሊግ የሚባሉ ዩኒቨርሲቲዎች አሉ። ሌላ ደግሞ ስቴት ዩኒቨርሲቲዎች አሉ እንደ ኖርዝ ካሮላይና፣ ካሊፎርኒያ ደግሞ ያሉ እንደ በርክሪ ያሉ ዩሲኤል ያሉ ዩኒቨርሲቲዎች አሉ። እዛ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቅ። ለምሳሌ ከዚህ በፊት ካሊፎርኒያ እንዲሁ በፕሮፖዚሽን አፈርማቲቭ አክሽን እንዳይኖር ተደርጎ ነበር እና በዛን ጊዜ ለምሳሌ በርክሊ ዩኒቨርሲቲ ውስጥ የጥቁሮቹ በስልሳ ፐርሰንቱ ነው የቀነሰው ዩሲኤልኤ ደግሞ በሰላሳ ነው የቀነሰው። በአጠቃላይ ካሊፎርኒያ ውስጥ የጥቁሮችና የስፓኒክ እና የነቲቭ አሜሪካን ከአርባ ፐርሰንት ነው የቀነሰው። ይሄ በጣም ትልቅ ኢፌክት አለው በህብረተሰቡ ላይ እና አሁንም የሚደረገው ይሄ ሀርቫርድ ውስጥ እንዳይኖር ሲደረግ እንዲ አፈርማቲቭ አክሽን አንዳንዶቹ እንደሚገምቱት ከአስራ አራት ፐርሰንት ወደ ስድስት ፐርሰንት ዝቅ ይላል የሚል ግምት ያስቀመጡ ሰዎች አሉ፣ ተመራማሪዎች። እና ይሄ ትልቅ ነጥብ ነው። በጣም ነው ማመሰግን። አቶ ዘካርያስ፣ ጠቅላይ ፍርድ ቤቱ ያሳለፈውን ውሳኔ በተመለከተ ስለሰጡን ሙያዊ ማብራሪያ እጅግ አድርገን እናመሰግናለን። እናመሰግናለሁ። ጋቢና ቪኦኤ ይቀጥላል። የኢትዮጵያ ንግድ ባንክ ከሶስት ሳምንታት በፊት በዲጂታል የግብይት ስርዓቱ ላይ ባጋጠመው ችግር ምክንያት በህገ ወጥ መንገድ የተወሰደበትን ገንዘብ እያስመለሰ ይገኛል። ይህ ሂደት ያለውን ህጋዊነትና ተያያዥ ጉዳዮችን የተመለከተው ዘገባ ደግሞ በመቀጠል ይቀርባል። አስማማ ዋየናድስ ደምጠናል የኢትዮጵያ ግዙፍ የፋይናንስ ተቋም የሆነው ንግድ ባንክ ከሶስት ሳምንታት በፊት በዲጂታል የግብይ ስርዓቱ ላይ ያጋጠመ ባለው ችግር ምክንያት በህገወጥ መንገድ የተወሰደበትን ገንዘብ እያስመለሰ መሆኑን አስታውቋል። ባንኩ በወቅቱ እንደተወሰደበት ከገለጸው ከ800 ሚሊዮን ብር በላይ ገንዘብ 689 ሚሊዮን ብር ወይም 86 በመቶ እንደተመለሰለት በይፋዊ የማህበራዊ ትስስር ገጹ ላይ ከአንድ ሳምንት በፊት በወጣው ጽሑፍ ገልጿል። የአሜሪካ ድምፅ አሁናዊ መረጃዎችን ለማወቅ የባንኩን የሚመለከታቸው አካላት ለማናገር ያደረገው ጥረትም ፈቃደኛ ባለመሆናቸው ምክንያት ባለመሳካቱ ማካተት ሳይችል ቀርቷል። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት የሂሳብ አያያዝና ፋይናንስ መምህር የሆኑት አቶ ታምራት መንገሻም የፋይናንስ ተቋማት እንደዚህ አይነት ሁኔታዎች ሊገጥሟቸው እንደሚችል ቢታወቅም ያጋጠመውን ችግር ምንነት በተመለከተ ግን አሁንም በሌላ ወገን ሊጣራ የሚገባው ነው ይላሉ። በኢንዲፔንደንት አካል የተረጋገጠ ቢሆን ወስዶ ሙሉ ለሙሉ በዚህ ምክንያት ነው በዚህ ምክንያት ነው ማለት ይቻላል። እና ከዚህ አንጻር በመሰረቱ ከሌሎች ተቋማት በተለየ ሁኔታ እነዚህ ስህተቶች እንዳይደርሱ፣ ሊደርሱ ካሉም ቀድመው እንዲለዩ እና ተገቢውን የቁጥጥር ስርዓት እንዲደረግባቸው እና ወደ መጨረሻው ደረጃ እንዳይደርሱ የክትትል ስርዓታቸው ጠንካራ ሆኖ ሳይደርስ ሊከላከሉት ይገባል ተብሎ የሚታሰቡ ተቋማት ናቸው። ግን ዞሮ ዞሮ ደግሞ በስራ ሂደት ላይ ሊገጥሙ የሚችሉ ስህተቶች እንግዲህ ኤክስፔክትድ ነው። በፋይናንስ ተቋም ባይሆን ኤክስፔክትድ ሊሆን ይችላል። ግን ዞሮ ዞሮ አሁን ምንድን ነው ማለት የምንችለው ባንኩ ይህንን በማዘመንበት በተፈጠረ ማይነር ስህተት ይሄ ተፈጥሯል የሚል ነው። በሌሎች አካላቶች በእውነት ባንኩ ባቀረበው መሰረት በስራ ላይ የተፈጠረ ዝቅተኛ ስህተት ነው ወይ ወይስ እንደው ከዛም ሊያልፍ ይችላል የሚለውን በሌላ ሶስተኛ አካል ተጣርቶ ለምሳሌ በኦዲት ሊሆን ይችላል ወይም በሌሎች እስካልታወቀ የምንወስደው የባንኩን ነው። የኢትዮጵያ ንግድ ባንክ መጋቢት ሀያ ሁለት ባወጣው መግለጫ የወሰዱትን ብር የመለሱ ደንበኞች ቁጥር ከአስር ሺ ስምንት መቶ በላይ መድረሳቸውን አሳውቋል። ከዚህ ቀን ጀምሮ የተለያየ ገንዘብ መጠን በማስቀመጥ አላግባብ ገንዘብ ወስደው አልመለሱም ያላቸውን ሰዎች ስም ዝርዝር ከፎቷቸውና የባንክ ሂሳብ ቁጥራቸው ጋር በስድስት ዙሮዎች ይፋ አድርጓል። ፎቷቸውም በባንኩና የመንግስት ብዙሃን መገናኛዎች የማህበራዊ ትስስር ገጾች ላይ እንዲወጣ ተደርጓል። በዚህ ጉዳይ ላይ የአሜሪካ ድምፅ ያናገራቸው የሕግ ባለሙያው አቶ ዳዊት ገብሩ ባንኩ የሰዎች ማንነት ይፋ ያደረገበት መንገድ ሕግን ያልተከተለ ነው ሲሉ ይወቅሳሉ። በእርግጥ የውስጥ ችግር ነው ከተባለ ይህን የውስጥ ችግር የፈጠሩ ሰዎች በማወቅም ባለማወቅም የሚያጠፉት ነገር ካለ ለሕዝብ ግልጽ የሆነ ነገር የለም። አንደኛውም ክፍተት አለብኝ የማስበው ነገር እሱ ነው። በሌላ ወገን ስናይ ደግሞ ሕገ መንግስቱ አንቀጽ ሀያ ስድስት ንዑስ አንቀጽ ሶስት ላይ የግል ሕይወት የመከበር ጥበቃ ገደብ እንዳለውም ያሳያል። ምንድን ነው እሱ ገደብ? ለህዝብ ደህንነት ሲባል እንደዚህ አይነት ተመሳሳይ ነገሮች ሲያጋጥመው መንግስት ሊወስነው የሚችል ነገር ሊኖር ይችላል። ያው ራሱን የቻለ ገደብ ሊኖር ይገባል፣ ለዚህኛውም ሌላውን ገደብ እንደሚያስፈልገው ሁሉ ማለት ነው። በእርግጥ በወቅቱ ባንኩ ካደረጋቸው ውርብሮች መካከል ከባንክ ወደ ባንክ የሚደረጉ ዝውውሮችን ኢት ሱች ለተባለ ድርጅት በማሳወቅ ያው አካውንቶቹን ማሳገድ ይችሏል። ነገር ግን ባንኩን ደንበኞች ስምና ፎቶ መለጠፉ ንጹህ ሆኖ የመገመት መብት ይልካ የሚችልና በፍርድ ቤቶች ላይም አስፈላጊ ተስማሳቸው ደግሞ አለ። ሶ መሆን የነበረበት ተጠጣሪዎቹ ላይ አስፈላጊውን የፍርድ ቤት ሂደት ከተካሄደና ከተወሰኑባቸው በኋላ በፍርድ ቤት ትእዛዝ እና በፖሊስ ፈጻሚነት ስማቸውና ፎታቸው መለጠፍ እንጂ ራሱ ባንኩ ስም ለጥፎ ፎቶ ለጥፎ እነዚህ ናቸው ሌቦቹ እነዚህ ናቸው የሰረቁት ብሎ መወሰን በራሱ ግን አግባብነት አለው ብያለም ነው የፋይናንስ ተቋማት ከምንም በላይ የደንበኞቻቸውን እምነትና ዝናቸው መጠበቅ ይገባቸዋል የሚሉት አቶ ታምራት መንገሻ በበኩላቸው የኢትዮጵያ ንግድ ባንክ ያጋጠመው ችግርም ለዘመናት የገነባው ስሙን ሊሸረሸር የሚችል ነው ይላሉ። ስለዚህም ይህንን ስሙን መመለስ ላይ አተኩሮ መስራት እንዳለበት ይመክራሉ። ፋይናንስ ተቋማት ትልልቅ መጠበቅ ያለባቸው ጉዳዮች አሉ። አንዱ እምነት ትረስት ነው። ሰዎች አምነው ገንዘባቸው እንዲያስቀምጡ አምነው እንዲያወጡ እምነት መኖር አለበት። እሱም በከፍተኛ ሁኔታ መጠበቅ አለባቸው። ሁለተኛ መልካም ዝናቸው እንደ ጎላ እንደ ደመቀ ሊቀጥል ይችላል፣ ይገባል። አሁን የኢትዮጵያ ንግድ ባንክ ከዚህ አንጻር መልካም ዝና ያለው ባንክ ነው፣ የመንግስትም ባንክ ነው፣ የሀገርም ባንክ ነው። ይሄንን እንዲከሰት ሊገባ አይገባም ነበር፣ ቁጥጥር ሊደረግ ይገባ ነበር። ስለዚህ አሁን ባንኩ ብዙ ስራ መስራት አለበት። ምንድነው መስራት ያለበት በትክክል ለማህበረሰቡ እንዳይሸረሸር እምነቱም መልካም ዝና ላይ ያለውም መደገፍ እንዳይቀንስ ህብረተሰቡ ማለት ነው፣ አብሮት የሚሰራው ቢዝነስ ሜክ የሚያደርገው እነዚህን ነገሮች በዚህ ብዙ አውጥቶ ማስረዳት አለበት። በየጊዜው ጊዜው ለሰው ይሄ የሆነው በዚህ ምክንያት ነው፣ ይሄ የሆነው በዚህ ምክንያት ነው። ይህም እንዲደረሰው በዚህ ነው። በኢንዲፔንደንት ቦዲን ይሄን አድረግ ያለ በሶሻል ሚዲያ ይሁን በሌሎች ሊነሱ የሚችሉ ሌሎችን እንትኖች ለማውረድ እና ትክክለኛ የችግሩን መሰረታዊ መነሻ በግል ላይ ህብረተሰቡ በየጊዜው ማድረስና ሊደርሱ ይችሉ የነበሩ የፈስና የሬፕቴሽን ሪስክን መቀነስ ይገባል። ንግድ ባንክ ገጥሞት በነበረው ችግር ዙሪያ ሙሉ ምርመራ እያካሄደ እንደሆነ የገለጸው የኢትዮጵያ ብሔራዊ ባንክ ግኝቱን የሚመለከት ሪፖርት ከሳምንት በኋላ እንደሚያወጣ ከ15 ቀን በፊት ያስታወቀ ቢሆንም እስካሁን ግን በጉዳዩ ዙሪያ ይፋ ያደረገው ነገር የለም። ችግሩ ከሳይበር ጥቃት ጋር የተያዘ አለመሆኑን ግን አስቀድሞ ሲገለጽ ቆይቷል። የኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደርም ችግሩ ከሲስተም ጋር የተያዘ እንጂ የሳይበር ጥቃት አለመሆኑን ፍተሻ አድርጎ ማረጋገጡን በሰጠው መግለጫ አስታውቋል። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምር የሆኑት አቶ ታምራት መንገሻም ሁሉም የፋይናንስ ተቋማት ከዚህ ትምህርት ወስደው የቁጥጥር ስርዓታቸውን ማጠናከር ይገባቸዋል፣ ይላሉ። የቁጥጥር ስርዓታችን ምን ያክል ጠንካራ ነው? በየት በኩል ሊሰበር ይችላል? እንግዲህ አሁን ያለንበት እንደምታቀው በዚህ በቴክኖሎጂ ዘመን ነው ያለ ነው። የቴክኖሎጂ ቁጥጥር የራሱ ስርዓት አለው። ከማንዋል ከምንለው ቁጥጥር በጣም እጅግ የተለየ ነው። በሱ ላይ ያላቸውን የሰው ኃይል ያላቸውን ራሱ ቴክኖሎጂውን፣ የሬጉላቶሪ አቅም፣ እነዚህ ሁሉ አንድ ላይ ተሰናስለው የፋይናንስ ተቋሞች እጅግ በጣም ጠንካራ ካልሆኑ በኢኮኖሚው ላይ የሚደርሰው የዚህ እምነት መላላት ቀጥ እያለ ወደ መጥፎ ደረጃ ሊሄድ ይችላል። ስለዚህ በዚህ አንጻር እኔ ብዙ ኃላፊነት ቢወስድ ብዬ የማስበው የተቆጣጣሪ አካሉን ነው፣ ብሔራዊ ባንክ ማለት ነው። የኢትዮጵያ ንግድ ባንክ በአሁኑ ወቅት ያለው ተቀማጭ ገንዘብ ከ1.1 ትሪሊዮን ብር በላይ ተሻግሯል። የግዙፍ የፋይናንስ ተቋም የሁሉም የኢትዮጵያ ሀብት መሆኑ የገለጹት የአሜሪካ ድምፅ ያናገራቸው ባለሙያዎች እንደዚህ አይነት ችግሮች በሚከሰቱበት ወቅት ሀገራዊ ተቋማት በአስቸኳይ ከችግሩ የሚወጡበትን መንገድ መዘየድና ገጽታቸውን መጠበቅ ይገባል ሲሉም ተናግረዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ቀጣዩ መሰናዶ ደግሞ የውጭ ስራ አቅርቦት ወይም አውትሶርሲንግ ዘርፍ ለኢትዮጵያን ወጣቶች እየሰጠ ስላለው ተስፋ ይነግርናል። የውጭ ስራ አቅርቦት በእንግሊዝኛው አጠራር አውትሶርሲንግ በአንደኛው ዓለም ጫፍ የሚገኝ አንድ ድርጅት የሚሰጠውን አገልግሎት ወይንም ሊፈበረክለት የሚፈልገውን ሸቀጥ በሌላ ዓለም ጫፍ ላይ በሚገኝ ክህሎት ያለው ሰራተኛ የሚከውንበት የስራና የንግድ ግንኙነት ነው። ይህ ከአውሮፓውያኑ 1980ዎቹ መጨረሻ ጀምሮ እየተስፋፋ የሚገኝ የሥራ ባህል በተለይ እስያውያን ወጣቶች ከሀገራቸው ሳይወጡ ለአሜሪካና አውሮፓ ኩባንያዎች ክህሎታቸውን እንዲሸጡ በማድረግ ረገድ ይታወቃል። ህንድ ያሉትን ወጣቶች የአሜሪካ ካምፓ ኮምፓኒዎች በቅጥር ጀምረው አሁን እነዛ ወጣቶች በአሜሪካ በአይቲ ሴክተር ላይ ትልቅ ሚና አላቸው። ከዛም አልፎ አሜሪካ ውስጥ ብናይ በጣም የሚገራርሙ ትልልቅ ካምፓኒዎች ቴክኖሎጂ የምንላቸው ከመሪዎቻቸው ደረጃ ከህንድ የመጡ ሰዎች ናቸው። ስራ መፍጠር ብቻ ሲሆን ኢኮኖሚዋን ነው የቀየረችው ህንድ። ቻይና፣ ደግሞ በማኒፋክቸሪንግ ላይ በዓለም ሁለተኛ ግዙፍ ኢኮኖሚ ያላት በዓለም ቻይና ነች። ስራ መፍጠሩን ብቻ ሳይሆን ሙሉ የሀገርን ኢኮኖሚ ቀይረዋል። የሰማችሁት ታዲዮስ ተፈራን ነው። ታዲዮስ በተለይ በቴክኖሎጂ መስክ ብቃት ያላቸው ኢትዮጵያውያን ከዓለም አቀፍ አገልግሎት ፈላጊዎች ጋር የሚያስተሳስረው ኤምኤምሲዋይ ቴክ ተቋም ኃላፊ፣ የኢትዮጵያ አውትሶርስ ማህበር ጸሐፊ ነው። ዛሬ ላይ በርካታ የዘርፉን ተቋማት በስሩ የያዘውና በሺዎች ለሚቆጠሩ ወጣቶች አዲስ የስራ ምዕራፍ እንደከፈተ የተነገረለት ማህበር ከ16 ዓመታት በፊት ሲጠነሰስ ኢትዮጵያ ዘርፉ የሚፈልጋቸው መሰረተ ልማቶች በበቂ ሁኔታ ያልተሟሉባት ሀገር እንደነበረች ታዲስ ያስታውሳል። የኢንተርኔት ስፒዱ ሐምሳ ስድስት ኪሎ ቢት ፐር ሰከንድ ቆንጆ ከተባለ በዛ ጊዜ ነበረ። በኃይለኛ ፍላጎት ተጀምሮ ግን እንደተፈለገው ሊያድግ አልቻለም። ካምፕኒያችን ጉዞ ትንሽ አስቸጋሪ ነበር። ኢንተርኔቱን ብቻ ሳይሆን መብራት ግን እንደዛም ሆኖ ስራ ፈጠራም ኦፖርቱኒቲ ወደፊት ሰፊ ይሆናል የሚል እምነት ስለነበረ በትዕግስት ለረጅም ጊዜ ተጉዘናል። የማኅበሩን ጥንካሬና የዘርፉን መስፋፋት ያፋጠነ ክስተት ግን የኋላ የኋላ ተፈጥረዋል። በኮቪድ-19 መቀስቀስ ማግስት ለዓመታት በብቸኝነት ተይዞ የነበረው የኢትዮጵያ ቴሌኮሚኒኬሽን ዘርፍ ተፎካካሪ አገልግሎት ሰጪ ኩባንያዎችን ማስተናገድ ጀምረ። ኢትዮጵያ ውስጥ የተሻለ ጥንካሬና አድማስ ያለው የኢንተርኔት ትስስር መፍጠር ተቻለ። ይህ በምላሹ ቃልኪዳን አበባየውን የመሳሰሉ ዓለም አቀፍ ገበያ ላይ ተፈላጊ ክህሎት ያላቸው ወጣቶች በሌላ ዓለም ላይ ካሉ ቀጣሪዎች ጋር በተቀላጠፈ ሁኔታ እንዲግባቡ የሥራ ግንኙነት እንዲፈጥሩ አስችሏል። በደንበኞች አገልግሎት ዘርፍ መሰረታቸው አሜሪካ ላይ የሆኑ ድርጅቶችን ኢትዮጵያ ከሚገኘው የስራ ቦታዋ ሆና የምታገለግለው ቃል ኪዳን ከስራ ትስስሩ ያተረፈችውን እንዲህ ትገልጸዋለች። በጣም ጠቀሜታ አለው። ምክንያቱም እኛ የምናውቀው የአገራችን ላይ ያለውን የስራ ሁኔታ ነው። ከሀገር ላይ ግን ውጭ ሀገር ነው። ሌላ ቦታ ያለው የስራ ሁኔታ ማኔጅ ማድረግ እንደምችል ያስተምርሃል። እዚህ የሆነ ከብዙ ሰዎች ጋር የመታወቅ እድል ይኖርሃል። ከብዙ ባህሪዎች ጋር አንድ ላይ ማኔጅ ማድረግ እንዳለብህ ያስተምርሃል። እዚህ ማናውቀውን ነገር በትንሹ በጣም በጣም እድል ይሰጠሃል። ናትናይል ጌታሁን የሶፍትዌር ምህንድስና ባለሙያ ነው። በአሁኑ ሰዓት አሜሪካ ላይ መሰረቱን ላደረገው ኤክሰልሬንት የተሰኘ የቴክኖሎጂ መፍትሄ አፈላላጊ ተቋም ይሰራል። በመሰሌ ስራ ግንኙነት ውስጥ የተገኘው ድል ያለውን ጠቀሜታ እንዲ ገልጸዋል። ድሎች እየሰፉ መጥተዋል። ሎካል ያሉ ስራዎች ላይ በሚሰራበት ጊዜ የሚገኘውም ልምድ የሚገኘውም ኦፖርቹኒቲ የተገደበ ነው የሚሆነው። አውትሶርሲንግ ግን የትኛውም አለም ላይ ያለ ቻሌንጅ ኦፖርቹኒቲ የስራ እድል ማግኘት ይቻላል። አለም በምን አይነት ኮሰስ ነው የሚሰራው፣ በምን አይነት ቴክኖሎጂ በምን አይነት ሁኔታ ነው የሚንቀሳቀሰው የሚለውን በቀላሉ ማየት ይቻላል። ልምድ መለዋወጥ ይቻላል ማለት ነው። ደግሞ የተሻለ ክፍያ በዚህኛው ማግኘት ይቻላል። ምክንያቱም በአለም ደረጃ ካለው ስታንዳርድ ስለሆነ፣ በሎካል ማርኬት ስላልሆነ የተሻለ ክፍያ ያው ከውጭ ምንዛሬ ጋር ተይዞት የባንክ ብድር የቤት የመኪና አይነት እድሎች ይመቻቻል፣ እድሎችም ይፈጥራል። ምስ የስራ ግንኙነቶችን የሚፈጥሩ አስራ ሁለት ገደማ ድርጅቶች የመሰረቱት የኢትዮጵያ አውትሶርሲንግ ማህበር በቅርብ የእንቅስቃሴ ዘመኑ ለኢትዮጵያውያን ወጣቶች ብሎም ለኢትዮጵያ መጣኔ ሀብት አበረታች ውጤቶችን ማምጣት እንደቻለ የማህበሩ ጸሐፊ ታዲዮስ ጌታውን ይናገራል። በእኛ በአስራ ሁለታችን መካከል ሁለት ሶስት ሺህ ሰው ድረስ ሰራተኞች አሉ ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ። በፍሪላንሰር ምናምን የሚባሉ ቦታ ላይ ያን ሁሉ ሲደምር ሀምሳ ሺህ ሰው ያስተናግዳል። ዘንድሮ ይሄ ሴክተር በእኛ ባደረግነው ጥናት ነው፣ አሶሲሽኑ ባደረገው ጥናት መሰረት ይህን ያህል ብለን ነው የምንገምተው። የ2030 በፈረንጆች ለምሳሌ ወደ አንድ ሚሊዮን ስራ መፍጠር የሚችል ሴክተር ነው። እንግዲህ እነዚህ ነገሮች ከተሳኩልን፣ ዩስ ውስጥ መጆሪቲ እዛ ነው ቢዝነሱ ያለው። ኢንዲያም ራሱ እንደ ድሮ እነሱ የሚሰሩት ስራ አሁን አስተላልፈው ወደ ተርድ ፓርቲ ይልኩታል። በጣም ብዙ የሚልኩት አሁን አፍሪካ ውስጥ ነው። እኛም ጋርም ከህንድ ይላካል። ወደ 80 ፐርሰንቱ ዩስ ይሆናል። ወደ 15 ፐርሰንት በላይ ዩሮፕ ይሆናል። ከ5 ፐርሰንት በታች ህንድ ይሆናል። የውጭ ስራ አቅርቦት ዘርፍ ወይም አውትሶርሲንግ ለኢትዮጵያን ወጣቶች የስራ ዕድል መሻሻል ያለውን አቅም ደጋግሞ የሚያነሳው ታዲዮስ በአመታት ውስጥ የተጠናከሩ የሀገሪቱን መሠረተ ልማት ዝርጋታዎች በበጎ አንስቶ የሌሎች ሀገራት በረከት ለኢትዮጵያን ወጣቶችም ይዳረስ ዘንድ ግን መስተካከል የሚገባቸውን ጉዳዮች ይጠቁማል። አሁን ቻሌንጅ ብለን የምናየው በፖሊሲ በኩል አንድ አሁን ክላይንት መጥቶ ሁለት መቶ ሰራተኞች ለዛሬ ሁለት ሳምንት አዘጋጁልን ቢለን የኦፊስ ቁሳቁሶች ለሚቀጠሩት ልጆች በፈለግነው ስፔሲፊኬሽን ወይም ኳሊቲ ብዙ ጊዜ ስለማናገኝ ኢምፖርት ነው ማድረግ ያለብን። ኢምፖርቴሽን ፕሮሰሱ በጣም ረጅም ነው። ከባንክ ፍቃድ ከማውጣቱ ጀምሮ ለባንኩ ፍቃድ ነገ ጠዋት ተሰጠን ነገ ጠዋት እቃው ተገዝቶ በኢትዮጵያን ኤርላይንስ አዲስ አበባ ኤርፖርት ገዝቶ ከስተምስ ይዞት ከስተምስ ደግሞ በንጋቱ አይለቅልንም በጣም ረጅም ፕሮሰስ አለው ሶስት ሳምንት አራት ሳምንት አምስት ሳምንት የሚፈጀውን ፕሮሰስ በአንድ ቀን ቢሆን ለምሳሌ ሁለት መቶ ሰው የዛሬ ሳምንት አዘጋጅልኝ ለሚለኝ ክላይንት አዎ እችላለሁ ብዬ ኢሚዲት ያደርጋሉ አሁን ግን ሁለት ሳምንት ሲሉን አይ እሱን አንችልም እቃው እጃችን ላይ የለም ስድስት ሳምንት ወይ ሰባት ሳምንት ያስፈልገናል ስንላቸው ወደ ሌላ ሀገር ይሄዳሉ። ላለፉት ሶስት ዓመታት በውጭ ሥራ አቅርቦት አሰራር የመጡ ሥራዎችን ኢትዮጵያ ውስጥ ሆኖ ሲከውን የቆየው ናትናኤል ጌታውን በበኩሉ ዘርፉን የሚደግፉ ፖሊሲዎች እንዲወጡ ከማድረግና መሰረተ ልማቶችን ይበልጥኑ ከማዘመን ጎን ለጎን ኢትዮጵያ ወጣቶች በዓለም የሥራ ገበያ ውስጥ ተፎካካሪ እንዲሆኑ የትምህርት ዘርፉንም ማጠናከር እንደሚገባ ይጠቁማል። ላኛውና ዋነኛው የትምህርት ስርዓቱ የሚያወጣው የሚያመርተው የሰው ሀይል ብቃት ያለው መሆን መቻል አለበት። ምክንያቱም ይህ ገና አዳጊ ኢንዱስትሪ ስለሆነ ገና ኢሜጃችንን እየገነባን ስለሆነ ያለ ነው ምንም አይነት ስህተት ሲፈጠር አሁን ላይ ባለ ነው ሰራተኞች የሚፈጠረው ስህተት የሀገሪቷን ስም በሙሉ ነው የሚያጠፋው። ለኢትዮጵያኖች ጋር መስራት ሮሰርቪስ አይገኝም መጥፎ ፕሮዳክት ነው የሚገኘው ኳሊቲውን ያልጠበቀ ነው የሚለው ነገር አንዴ ከተለመደ ከዚህ ያለ መልሶ ለማስተካከል ስለሚቀት ሰራተኛውንም የፍቃት ከትምህርት ቤት የሚወጡትን ብቃታቸውን የጠበቁ አደቅሎ ማስወጣት ያስጠብቃል ማለት ነው። ሌሎች እንደ ታክሴሽን ላይ ስፔስ መስሪያ ቦታ ማመቻቸት የመሳሰሉትን እና ደግሞ ይሄ የንግድ ሕጉ ላይም ብድር ማመቻቸት፣ ልክ እንደ ማኒፋክቸሪንግ ይሄ ብዙ ካፒታል የሚጠይቅ አይደለም በትንሽ ካፒታል ብዙ ገቢ ማምጣት የሚችል ነው። ማመቻቸት ይቻል ያለ ኮላተራል ስለዚህ በጣም የውጭ ስራ አቅርቦት ወይም አውት ሶርሲንግ በአውሮፓውያኑ 1989 9 ዓ.ም የተጀመረ የስራ ባህል ነው። በተለይ ምዕራባውያን ተቋማት ወጪያቸውን ለመቀነስ በሌሎች ሀገራት ግዛቶች ውስጥ የሚገኙ ሰራተኞችን የሚመለምሉበትና በዕውቅ ተቋራጭ የሚያሰሩበት መስክ፣ ከአውሮፓውያኑ 1990ዎቹ ወዲህ ደግሞ ከፍተኛ እድገትን እያሳየ ነው። በአውሮፓውያኑ 2025 በመረጃ ቴክኖሎጂ ዘርፍ ብቻ ለውጭ ስራ አቅርቦት ገበያ የሚቀርበው ዕድል የገንዘብ ግምት 397 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል። ለአብነት በቴክኖሎጂ የሥራ ቅጥር ዘርፍ ስመ ጽር የሆነው የቀድሞ አፕቲዩድ የአሁኑ ኒው ኤራ ተቋም ይፋ እንዳደረገው ዩናይትድ ስቴትስ ሶስት መቶ ሺ ያክል የስራ መደቦችን በየአመቱ ከግዛት ውጪ በሚገኙ ሰራተኞች እንደምታሰራ ያስረዳል። በዚህ የስራ ግንኙነት ውስጥ በመላው ዓለም ውስጥ ለስራ የበቁ ሰዎችን ቁጥር በአስር ሚሊዮኖች ገምተው የሚያስቀምጡ ተቋማትም አሉ። በየአመቱ እያደገ ከሚገኘው ዘርፍ ኢትዮጵያን ወጣቶች ተቋዳሹ ነው። ከሳሳቢው የስራ አጥነት ችግር ቀስ በቀስ ይላቀቁ ዘንድ ዘርፉ ሊደገፍ እንደሚገባ ለዚህ ዘገባ ያነጋገርናቸው ወጣቶችና ባለሙያዎች አጽንኦት ሰጥተዋል። ከቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ የዩናይትድ ስቴትስ ከተሞችን በማጨናነቅ ላይ የሚገኙ ስደተኞች ለግንባታ ዘርፍ ችግር መፍትሄ ሊሆኑ እንደሚችሉ የሚከራከሩ ሰዎች ብቅ ብለዋል። ይህን የተመለከተውን ዘገባ ኤደን ገረሞት አስደምጠናለች። በኒውዮርክ ስታተን ደሴት በሚገኘው የማህበረሰብ የስራ ቅጥር ማዕከል ውስጥ በማክሰኞ ጠዋት ሰራተኞች የስራ ስልጠና እየወሰዱ ነው። ስልጠናውን የሚሰጠው ግብረሰናይ ተቋም ነው። የሀያ ዓመቷ ኤኳዶራዊት ማርሊን ቢላሚር በቅርብ ጊዜ ከመጡና በረዥሙ የግንባታ ስራ ደህንነት የስራ ቅጥር ስልጠና ስም ዝርዝር ላይ ስማቸው ከሰፈረ ሰዎች መካከል አንዷ ናት። የኒውዮርክ ከተማ መመሪያ በዚህ ስራ ላይ የተሰማሩ ሰዎች ስልጠናውን እንዲወስዱ ያስገድዳል። ስልጠናው ከስድስት መቶ እስከ አንድ ሺህ ዶላር የሚያስከፍል ሲሆን ተቋሙ በስፓኒሽ ቋንቋ በነጻ በመስጠት ላይ ይገኛል። ማርሊን ቢሊማ ይሄ ፕሮግራም እድል ፈጥሮልኛል። ወደ ግንባታ ስራ ልገባ ነው። የኮንስትራክሽኑ ዘርፍ በዚህ በያዝ ነው በጉርጎሮሲያኑ 2024 ከግማሽ ሚሊዮን በላይ ተጨማሪ ሰራተኞች እንደሚያስፈልጉት የግንባታ ባለሙያዎች እና የኮንትራክተሮች ማህበር አስታውቋል። ይህም በየአመቱ በአማካኝ ከሚያድገው ከ200 እስከ 300 ሺህ የሰራተኞች ፍላጎት በላይ ነው። ሄንሪ ባንባሱ የኤቢሲ ዜና አውታር ዋና የምጣኔ ሀብት ባለሙያ ናቸው። የኮቪድ ወረርሽኝ ብዙ ሰዎች በጊዜ ጡረታ እንዲወጡ አድርጓል። ስለዚህ በቂ የሆነ ወጣ ትውልድ ወደ ስራ ገብቶ ካልተተካ የግንባታ ስራዎች ላይ እጥረት ይከሰታል። ፖልሜና የተሰኘው ግብረሰናይ ተቋም ይህ ክፍተት በስደተኞቹ መሞላት ይችላል ይላል። አርሌት ኮፔዳ የተቋሙ ምክትል ዳይሬክተር ናቸው። የእኛ ማህበረሰብ የሰራውን አለም ተቀላቅለው ለመስራትና ራሳቸውን ለማሻሻል በጣም ጉጉ ናቸው። አርሌት ግብረሰናይ ተቋሙ በነጻ የሚሰጠውን ስልጠና ለመቀበል የግዛቱና የፌዴራል መንግስት የገንዘብ ድጋፍ ማድረግ ይገባቸዋል ይላሉ። እንደሚመስለኝ ይሄ ሁሉም አካላት አሸናፊ የሚሆንበት ነገር ነው። ግዛቶቹ ራሳቸው በማህበራዊ አገልግሎት የሚያወጡትን ገንዘብ ይቀንሳል። ምክንያቱም ደግሞ ሰዎች ስራ ሲኖራቸው ራሳቸውን ይችላሉ። ይሁን እንጂ የአካባቢው ፖለቲከኞች የአሜሪካ ግብር ከፋዮችን ገንዘብ አዲስ በመጡ ስደተኞች ላይ መዋል ለአሜሪካ ዜጎች ፍትሃዊ አይደለም ብለው ያምናሉ። ቪቶ ፌሴላ የስታተን ራስ ገዝ ደሴት ፕሬዚዳንት ናቸው። እንዴት ጤነኛ የሆነ አእምሮ ያለው ሰው ይሄ ነገር ለዩናይትድ ስቴትስ ይጠቅማታል ብሎ እንደሚያስብ አላውቅም። ይገባኛል ብዙ ሰዎች ስራ መስራት ይፈልጋሉ፣ ነገር ግን እጅግ ብዙ አሜሪካውያንም እኮ ስራ ይፈልጋሉ። መጀመሪያ እነሱን እናግዝ። የኒውዮርክ ከተማ ከንቲባ ኤሪክ አዳምስ እስከሚቀጥለው አመት ሰኔ ወር ድረስ ለስደተኞቹና ጥገኝነት ተጠያቂዎች ማቋቋሚያ የሚውል 12 ቢሊዮን ዶላር ገንዘብ ጠይቋል። ቪቶ ፎሴላ ታዲያ ይሄ ተቀባይነት የለውም ይላሉ። በኒውዮርክ የሚገኘውን የስደተኞች ቀውስ ወጪ ለመሸፈን ከዓመት ተኩል በፊት ግምት ሲሰራ ግማሽ ቢሊዮን ዶላር ነበር። አሁን ታዲያ 10ና 12 ቢሊዮን ዶላር የሚል ግምት ወጥቷል። ይሄ ማለት በአንድ ስደተኛ 143000 ዶላር ማለት ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።